ስፖርት። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኜ በመመረጤ እጅግ ኩራት ይሰማኛል። ለኢትዮጵያውያን አትሌቶች ታላቅ ስኬትም እሰራለሁ። አትሌት ሻለቃ ኃይሌ ገብረስላሴ ነበር ይህን ያለው ቅዳሜ ጥቅምት 26 ቀን 2009 ዓ ም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ መመረጡን አስመልክቶ በትዊተር የማኅበራዊ መገናኛ ገጹ ላይ ካሰፈረው መልእክት የተቀነጨበ። ኃይሌ ባለም አቀፉ መድረክና በተለያዩ መስኮች ስኬታማ ቢሆንም የሚገጥመው ተግዳሮት ግን ከፍተኛ እንደሚሆን የዓለም አቀፍ አትሌቲክስ ፌዴሬሽኖች ማኅበር የኢትዮጵያ ዘጋቢ ጋዜጠኛ ኤልሻዳይ ነጋሽ ገልጧል። ሁለቱንም አነጋግረናል። አብራችሁን ቆዩ። የማራቶንና የረዥም ርቀት ሯጮች ዓለም አቀፍ ማኅበር የሚያበረክትለትን የሕይወት ዘመን ሽልማት ለመቀበል የፊታችን አርብ ህዳር 2 ቀን 2009 ዓ.ም ወደ አቴንስ ግሪክ ይበራል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት መሆኑ ከተነገረ አንድ ሳምንት ግድም በኋላ ማለት ነው። ይህንንም በትዊተር ገጹ ላይ ነው ያሰፈረው አትሌት ሻለቃ ኃይሌ ገብረስላሴ። እንግዲህ አሁን አርብ ሁለታችን ልማቱን ስቀበል ያው እንደ ኃይሌም እንደ ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ሆኜ ነው። ኃይሌ አንተ በዓለም አቀፍ ደረጃ ስምህ ዝነኛ ነው። በዓለም ደረጃ በከፍተኛ ደረጃ ነው የምትታወቀው። አሁን የምትመራው መስሪያ ቤት ደግሞ የአትሌቲክስ ፌዴሬሽን በብዙ ነገሮች ይታማል። ሙስና፣ ዝምድና፣ አሰራር፣ ወገንተኝነት የመሳሰሉት ነገሮች አሉ። ይሄንን ምን ያህል ልትዋጋው ተዘጋጅተሃል? እንቅፋት አይሆንብህም? መሰለክ ለጥሩ ውጤት ከታሰበ እነዚህን ነገሮች ሁሉ መርሳት ነው ያለብክ። ሁል ጊዜ ውድድር ሜዳ ላይ የምታየው ነገር የአትሌቶች ችግር ወይንም ደግሞ አትሌት ብቻ ጠፍቶ እንዳይመስልክ የእነዚህ ሁሉ ድምር ውጤቶች ነው። አንዳንድ ጊዜ እንደ በቃ አንኤክስፔክትድ የሆነ በቃ የጓደኝነቱ የምኑ አንዱን ለማንቀሳቀስ መተፋፈር አለ። ታፍራለክ በቃ ውጤት መሆኑ ይቀርና እንደው ከሌምን ይለኛል። እንደው ከሌም እንደው ባፈናቅለው እሱን እኮ ይጎዳብኛል ትላለህ። እና አሁን አንተ እንዳልካቸው የዝምድናው፣ የሙስናው፣ የምናምኑ ቤትም አሉ። ግን ልዩ የሚያደርገው በስፖርቱ የምታየው ሙስና እና በስፖርቱ የምታየው የዝምድና የምናምኑ ነገር በቃ ሜዳ ላይ ቁልጭ ብሎ ለሚሊዮኖች ይታያል። ያ ደግሞ በቃ ያጋልጣል ማለት ነው። ምንም ፖሊስ ምርመራ ሳያስፈልገው የሚጋለጥ ነገር ነው። ያ እንዳይሆን ነው የምጥረው። ባለሙያዎችን ምን ያህል ለማሳተፍ አቅደሃል? በአንተ የፕሬዚደንትነት ዘመን አንድ ነገር ማረጋግጥን፣ ባለሙያዎቹ ከሌሉ ውጤቱ አይኖርም። ባለሙያዎቹ ማለት ምን ማለት እንደሆን ታውቃለህ። ውጤት የሚያመጡ አትሌቶች ማለት ነው። እነዛ ባለሙያዎች ውጤት የሚመጡ አትሌቶችን የሚመለምሏቸው ናቸው። እነሱ የሉህም ማለት ወይ ደግሞ እነሱን ባለሙያዎችን አላቀረብክም ማለት ከፊት የሚመጣውን ውድድር ዋጋ ትከፍልበታለህ። ስለዚህ የግድ ይላል። ባለሙያተኞች ምልክ በስልጠናው በልጆቹ ጤንነት በልጆቹ አመላመል በልጆቹ የተክለሰውነት በልጆቹ ደግሞ ምን ማን ምን ለምን መሆን ይችላል ለማራቶ ወይ ለአስር ሺህ ለአምስት ሺህ የሚሉትን ነገሮች በሙሉ አቀነባብሮ የሚይዝልን ነው ይሄ ባለሙያ ማለት እና እነዚህም ባለሙያዎች በተቻለ መጠን እንደውም እኔ ለማሳተፍ የምፈልገው በቅጥር ብቻ ሳይሆን አንዳንዶቹን በቮለንቴሪ እንዲያገለግሉ ነዋ። ከዚህ በፊት አንተ በግል ድርጅት ነው አመራርነት ቆይታ የሚታወቀው አሁን ደግሞ ወደ ትልቅ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ነው የሆንከው፣ እና ምን ያህል እዛ አካባቢ ያለው ቢሮክራሲው የመሳሰለው ነገር አንተ ከነበረ የግል ልምድ አንጻር ስታየው ምን ያህል እወጣዋለሁ ብለህ ታስባለህ? እኔ አንድ ነገር የማረጋግጥልህ፣ ሁላችንም ኢትዮጵያውያኖች ነን። ይሄንን ማወቅ መቻል አለብን። እታችም ላይም ያለው ኢትዮጵያዊ ነው። ባለስልጣንም ቦታ ያለው ኢትዮጵያዊ ነው። እኔም ኢትዮጵያዊ ነኝ። የምናሰራውም ሰው ኢትዮጵያዊ ነው። የሚሰራልንም ሰው ኢትዮጵያዊ ነው። ቢሮክራሲ የፈለገውን አህል ይኑር፣ የፈለገውን አህል ጨመላለቅ፣ እኛ የምንፈልገው አላማችን ውጤት ማምጣት ነው። ውጤት ለማምጣት የሚያስፈልገውን ነገር ሁሉ መስዋዕትነት መክፈል አለብን። እዚህ መቶ ብልክ፣ በዚህ ውጣ፣ በዚህ ውርዳ የሚል ነገር ይኖራልን ብዬ አልጠብቅም። ከኖርም ደግሞ እሱንም እምዋጋለሁ። ለምን በቃ እኔ አትሌቱ የሚፈልገውን አውቀዋለሁ። ለስንት ዓመት አትሌቲክሱን ስለሰራሁበት አትሌቱ ምን መስራት እንዳለበት፣ ምን በብላት ምን አይነት ጊዜ ማሳለፍ እንዳለበት ስለምናውቀው በዛ ያንን ተከተለን መስራት አለብን። ይሄ ደግሞ የግድ ይላል። ያንን ካላደረግን ደግሞ አሁን ቅድም እንደነገርኩ መስዋዕትነት እንከፍላለን። መስዋዕትነት የምንከፍለው ደግሞ መቼም ሚሊዮኖች ነው የምንወጣው። ስለዚህ እኔ ምንም አያሳጋኝም፣ ምንም አያሳስበኝም። እሱ አሁን የጠቀስካቸው ነገሮች የአትሌቲክስ ፌዴሬሽን ፕሬዝዳንት ሆነ በምትቆይበት ጊዜ ወደፊት ምን አሳካለሁ ብለህ ነው በረዥም ጊዜ እቅድ ያሰብከው? የመጀመሪያው እቅድ ቤቱን የአትሌቶች ባለቤት ማድረግ ነው። እሱ ኦልሞስት ተሳክቶና እየተሳካልን ነው። እስከዛሬ ድረስ ቤቱ እየተመራ ያለው ከአትሌቶች ውጭ ባሉ እንትኖች ኮሚቴዎች ነው። ኦልሞስት በአሁኑ እንኳን ኦልሞስት ግማሽ ግማሽ በሚባል መንገድ ገብተናል። ሁለተኛው ደግሞ አንገብጋቢውን የምልህ የእኛ ዋና የወደፊት አላማ በአትሌቲክሱ ውጤት ማምጣት ነው። በቃ ተሳካልኛል ብዬ የምለው አሁን ካለው በስፋት አይተንም በተለያየ ኤቨንት ላይ ተሳትፈን ጥሩ ውጤት ላይ መድረስ እሱ ህልማችን ነው። ይሄን እንደው ከዳው ተጓዳኝ አድርጎ ደግሞ በቃ በረጅም ጊዜ ዕቅዳችን ሪፎርም ማድረግ ነው። ሪፎርም ስልክ በቃ የማያሰሩና የማያፈናፍኑ ህጎችን በተቻለ መጠን ማስተካከል፣ ማረም፣ ጥሩ የሆኑትን ማስቀጠል፣ በአጠቃላይ አለም አቀፋዊ ይዘት ያላቸውን ህጎችና ደንቦችን መቅረጽ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ሻለቃ ሀይሌ ገብረስላሴ ለሰጠን ቃለ መጠይቅ እጅግ በጣም አመሰግናለሁ። በዶች ቬሌ ስም እግዜር ይስጥልኝ። እኔም አመሰግናለሁ። የአትሌቲክስ ስፖርት በኢትዮጵያ መቼ፣ የትና እንዴት እንደተጀመረ የሚገልጹ ትክክለኛ መረጃዎችን ለማግኘት እንደማይቻል ሆኖም ከ1890 ዓ ም ቀደም ብሎ በትምህርት ቤቶችና በወታደራዊ ካምፖች ይዘወተር እንደነበር ስለመነገሩ የኢትዮጵያ አትሌቲክስ ፌዴሬሽን ድረገጽ ላይ ሰፍሯል። የአትሌቲክስ ስፖርት ኢትዮጵያ ውስጥ በተቋም ደረጃ የኢትዮጵያ አትሌቲክስ ፌዴሬሽን በሚል መጠሪያ የተቋቋመው በ1941 ዓ ም ስለመሆኑም ድረገጹ ላይ የሰፈረው መረጃ ያመለክታል። ከ60 ዓመት በላይ ያስቆጠረው ይህ ተቋም ከመንግሥት በጀት ተጽዕኖ ተላቆ በራሱ በጀትና ተቋማዊ አሰራር እንዲሁም ፋይናንስ መጠቀም ከጀመረ የአስር ዓመት ግድም እድሜ እንዳለው ብዙ ችግሮችም እንደገጠሙት ጋዜጠኛ ኤልሻዳይ ነጋሽ ይገልጣል። ኢትዮጵያ አትሌቲክስ ፌዴሬሽን ዘማጭር የተቋማዊ እድሜ እንዳለ ተቋም ብዙ አይነት ችግሮች ገጥሞታል ባለፉት አስር ዓመታት እና እነዚህ ችግሮች ደግሞ ከአመት አመት ችግሮቹ ሳይፈቱ የተባዙ ለብዙ ውዝግቦች፣ ለብዙ ክርክሮች የተጋለጠ ተቋም ነው እና የተቃውም መሰራት ደግሞ ምናልባት በአስምደር ዘመን አቆጣጠር በሁለት ሺ እስከ ሁለት ሺ አስር አካባቢ በጣም ውጤታማ የነበረው የነኒሳ መሰረት ጥሩነሽ ስለሺ ገብረ እግዚአብሔር የነሱ ትውልድ በእድሜ ምክንያት ሴቶቹ ደግሞ በወሊድ ምክንያት እንደተፈለገው ውድድር ላይ ውጤታማ መሆን ናቸው እየቀነሰ ሲመጣ ውጤቱ ከዛው ጋር እየቀነሰ መተዋል የተወሰኑ ተዘኪ አትሌቶች መጥተው የእነሱን ቦታ ለመረከብ ቢችሉም ግን በአብዛኛው የምናየው የውጤት መቀነስን ነው የምናየው እና ይሄ እንግዲህ ለአንድ ሁለት ዓመት የተፈጠረ ችግር አይደለም። ተደጋግሞ አድሬስ ሳይደረግ የነበረ ችግር ነው። ከዚህ በተጨማሪ ደግሞ አትሌቲክስ ፌዴሬሽን ብሔራዊ ቡድንን እንደ መያዝና በትልቅ ውድድሮች ላይ ከማሳተፍ በተጨማሪ በሀገር ውስጥ እና በተለያዩ ኢንተርናሽናል ውድድሮች ውድድሮችን አዘጋጅቶ ህዝቡን በአትሌቲክስ ስፖርት ላይ ኢንትረስትድ እንዲሆን አድርጎ ብዙ ተመልካች ያላቸው ውድድሮች፣ ብዙ ጥሩ ፉክክር ያላቸው ውድድሮች በሀገር ውስጥ በማከናወን የአትሌቲክስ ስፖርትን ከብሔራዊ ቡድን ርትነት ብቻ አውጥቶ ወደ ብዙ ሰው የሚመለከተው የሚያደንቀው እና ሰውን ኢንስፓየር የሚያደርግ ውድድሮች ማከናወን በብዙ ጊዜ ሲቸግር እናያለን እና ያም እንግዲህ ለብዙ ዓመት የመጣ ችግር ነው። የውድድሮቹ ፎርማት የውድድሮቹ ኦርጋናይዜሽን ሞደርን የሆነው የውድድር ኢቨንት ማኔጅመንት መንገዶች አለመጠቀም፣ ውድድሮቹን አሁን ካለው ከዲጂታል እና ከሶሻል ሚዲያ ዘመን ጋር ያለማጣመር ብዙ አይነት እሱ የሆኑ ችግሮችና ተቋሙ ምናልባት ከሚጠበቅበት አሰራር አምስትና ስድስት ዓመት ከዛም በላይ የሆነ ወደ ኋላ የቀሩ አሰራሮችን ሲጠቀም እናያለን እና እነዚህም ችግሮች ተምሳር ተደማምረው ሸልቃ ሀይሌ ገብረ ስላሴ እንዲሁም የተመረጠ የስራስኪኞች ኮሚቴ አባላት ይህንን ነገር አስተካክለው ወደ ጥሩ ውጤት ለመመለስ በጣም ጊዜ ይፈልጋል። አንዳንዱ ነገሮች ምናልባት እነሱ እንደ ተቋም እንዳመራር ጥሩ አመለካከት ወይም ጥሩ አስተሳሰብ ሀሳቦች ቢኖራቸው ያንን አስፈጽሞ ውጤታማ ለማድረግ በጣም ጊዜ የሚጠይቅ ስራ ይመስለኛል እና እኔ ምናልባት በሚቀጥሉት አራት አመታት ከገብረስላሴ ሙሉ በሙሉ ይሄንን ፌዴሬሽን ወደ ጥሩ ተቋምና ስፖርቱ ደግሞ ትልቅ ደረጃ መመለስ ይችላል ብዬ አልገምትም። ምናልባት የስምንት አመት ማንዴት ያስፈልገዋል። የአራት አመት በቂ ላይሆን ይችላል እና ከዚህ ከአራት አመት ባለው ጊዜ ወይም በቅርብ ጊዜ ባሉ ውድድሮች ላይ ነገሮች ተስተካክሎ በአንዴ ወደ ውጤት እንመለሳለን ማለት አስቸጋሪ ነው የሚሆነው። አድማጮች፣ የኢትዮጵያ አትሌቲክስ ፌዴሬሽን አትሌት ሻለቃ ኃይሌን ፕሬዚዳንቱ አድርጎ መምረጡን በተመለከተ ያቀረብንላችሁ ልዩ የስፖርት ዘገባ በዚህ ይጠናቀቃል። ማንተጋፍቶት ስለሺነኝ መልካም ጊዜ። ጤና ይስጥልኝ።